You, the American's radio, to

ጤና ስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮቻችን፣ የዕለተ ሐሙስ ዝግጅታችንን ይዘን ቀርበናል። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አህዱ ሬዲዮ 94.3 ላይ ታገኙናላችሁ። የተለያዩ ወቅታዊ ዘገባዎችንና ቅንብሮችን ይዘን እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። የምናስተናግዳችሁ ቆንጂት ታየና አሉላ ከበደለ።

አሁን የሰዓቱን የዓለም ዜና። የከፍተኛ ፍርድ ቤት የልደታ ችሎት ዛሬ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል በነበሩት በኮሎኔል

ገመቹ አያና ና በሌሎች ተከሳሾች ላይ ተለዋጭ ቀጠሮ አዟል። በኪሲ ቂጡማ ና በኮሎኔል ገመቹ አያና መዝገብ የተከሰሱ ሀያ ሰዎች ታህሳስ 21 2012 ዓ ም እንዲቀርቡ ነው ችሎቱ ያዘዘው። ዝርዝሩን በመጽሄት ክፍለ ጊዜ እናቀርባለን።

ዩናይትድ ስቴትስ ና ሱዳን ከሃያ በሚበልጡ ዓመታት በኋላ ለመጀመሪያ ጊዜ አምባሳደሮች እንደሚለዋወጡ ትናንት ረቡዕ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል።

ይሄ ይፋ የሆነው የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ የመጀመሪያቸው ለሆነው ጉብኝት ዋሽንግተን በገቡበት ወቅት ነው። ይህ ውሳኔ በተለይም በሲቪሎች የሚመራው የሱዳን የሽግግር መንግስት በስፋት የለውጥ እርምጃዎችን እየወሰደ ባለበት በዚህ ወቅት የሀገሮቻችንን ግንኙነት ለማጠናከር ትልቅ ትልቅና ትርጉም ያለው ትልቅ ትርጉም ያለው እርምጃ ይሆናል ብለዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ።

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኤርትራ ፕሬዚደንት ኢሳያስ አፈወርቂን አስተዳደር ለማተራመስ ሙከራዋን ቀጥላለች ተብላ በአስመራ የተወነጀለችው ካታር ይህን አድራጎት አልፈጸምኩም ስትል አስተባበለች። ካታር ለዚህ አድራጎቷ ሱዳንን በመነሻነት እየተጠቀመች ናት ተብላ ነበር በአስመራ የተወነጀለችው።

ካታር ባለፈው ሳምንት ለቀረበባት ለዚህ ውንጀላ ኤርትራ ውስጥ በሚንቀሳቀስ ማናቸውም አንጃ ወይም ቡድን ውስጥ ፈጽሞ የገባሁት ነገር የለም ስትል ነው ያስተባበለችው። የካታር የውጭ ጉዳይ ሚኒስቴር ትናንትና ባወጣው መግለጫ የኤርትራ መንግስት በዓለም አቀፍ ማህበረሰብ በሚታወቀው ዲፕሎማሲያዊና ህጋዊ መንገድ ከመጠቀም ይልቅ መግለጫ ማውጣቱ አስገርሞናል ብሏል።

የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኔቶ ሰባተኛ ዓመትን ለማክበር ለንደን በተደረገው የመሪዎቹ ጉባኤ ጥሩ ውጤት የታየበት የድርጅቱ አባል አገሮች ባለስልጣናት ገልጠዋል። መሪዎቹ ማንኛውንም አይነት ከሩሲያ የሚቃጣባቸውን ወረራ በህብረት ለመከላከል ያላቸውን ቁርጠኝነትና በአዲስ መልክም አረጋግጠዋል።

ይሁንና ጉባኤው በመሪዎቹ መካከል በተንጸባረቀው መቃቃርና የካናዳው ጠቅላይ ሚኒስትር ያልተሰሙ መልስ በተናገሩበት ሊታወስ እንደሚችል ዘገባችን ሄንሪ ሬጅዌል ከለንደን የላከው ዘገባ ያስመለክታል። አዳነች ፍሳዬ ታቀርበዋለች። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ሰባኛ ዓመትን ለማክበር ለንደን በተካሄዶ የመሪዎቹ ጉባኤ የካናዳው ጠቅላይ ሚኒስትር ጃስቲን ትሩዶ እና

ሌሎች የዓለም መሪዎች በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ሲስቁ ሳያውቁት በድምፅ ማጉያ እንደተሰሙ ተዘግቧል። ትራምፕ ታዲያ ትሩዶን አስመሳይ ናቸው የሚል ምላሽ ሰጥተዋል። ሁለት ገጽታ የሚያሳዩ ሰው ናቸው፣ እስስት ናቸው ለማለት ነው።

ትሩዶ በበኩላቸው በፕሬዝደንት ትራምፕ ላይ አላፌዝኩም ብለዋል። የካናዳና የዩናይት ስቴትስ ግንኙነት በጣም ጠንካራ ነው። ከፕሬዚዳንት ትራምፕና ከቡድናቸው ጋርም ጥሩ ግንኙነት አለኝ።

ወደ ተቀሩት ዜናዎቻችን እናልፋለን። በአትላንቲክ ውቅያኖስ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ ሰጥማ ሀምሳ ስምንት ስደተኞች ለህልፈት መዳረጋቸው ተገለጸ። ጀልባይቱ በሞሪቴንያ የባህር ዳርቻ አቅራቢያ ስትደርስ መስጠሟን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ነው ያስታወቀው። መነሻዋን ጋምቢያ ያደረገች ጀልባ

አንድ መቶ ሀምሳ ስደተኞች ይዛ እንደነበረ ነው የተገለጸው። ጀልባዋ በወቅቱ የነበራት ነዳጅ አነስተኛ የነበረ እንደሆነና ከሞቱት ሰዎች ውስጥ ህጻናት እንዲሁም ሴቶች እንደሚገኙበት ተገልጿል። ሰማኒያ ሶስት ሰዎች ከአደጋው ወደ

ባህር ዳርቻው ዋኝተው ወጥተው ህይወታቸውን ለማትረፍ እንደቻሉ ዜናው ጨምሮ ገልጿል። ስደተኞች ከአደጋው የተረፉትን ንዋዲቡ የምትባል ከተማ እርዳታ እየተደረገላቸው እንዳሉ ነው ዜናው ጨምሮ የገለጸው። የዩጋንዳው ፕሬዚዳንት ቲዮሪ ሙሴቬኒ በትናንትናው እለት በመሩት ጸረ ሙስና ሰልፍ ላይ ሙሰኞች የህዝብን ሀብት የሚ

የሚወጡ ወይም የሚመጠምጡ ተውሳኮች ናቸው ሲሉ ተናግረዋል። የፕሬዝዳንቱ ነቃፊዎች ግን ፈጥነው ይሄ ለታይታ እንጂ ሌላ ትርጉም የሌለው ነው ሲሉ ነቅፈውታል። ዩጋንዳ በዓለም በከፋ ደረጃ በሙሰኛ ከዘቀጡ ሀገሮች መካከል የምትጠራ ሲሆን ከፍተኛ የመንግስት ባለስልጣናት ላይ ጣታቸውን ይቀስራሉ። ትራንስፓረንሲ ኢንተርናሽናል በአምና ሪፖርቱ ዩጋንዳን በሙስና በከፋ ሁኔታ ከተንሰራፋባቸው ሀገሮች አንዱ አድርጎ አስቀምጧታል።

አክሽን ኤድ የሚባለው ግብረሰናይ ድርጅትም እንደዚሁ በአብዛኛው ተጠያቂው የራሳቸው መንግስት ሆኖ ሳለ የሙሴቪኒ ጸረ ሙስና ሰልፍ መምራት የሚያስገርም ነው ብሎታል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ስልጣናቸውን ያላግባብ ተጠቅመዋል ሲሉ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ተናገሩ።

በመሆኑም በዲሞክራት አባላት የሚመራው የምክር ቤቱ የፍትህ ኮሚቴ ሊቀመንበር ፕሬዚደንቱ ላይ ክስ እንዲመሰረት የሚያስችሉ አንቀጾችን እንዲያሰናዱ አፈ ጉባኤቱ ጠይቀዋል። ፕሎሲ ይህንን ያደረጉት ዛሬ በቴሌቪዥን በተላለፈ መግለጫቸው ነው። ትናንትና ሶስት የህገ መንግስት ምሁራን የተወካዮች ምክር ቤት የፍትህ ኮሚቴው ፊት ቀርበው ቃላቸውን ሰጥተዋል። ሶስቱ ምሁራን

ፕሬዚደንቱ ለራሳቸው የፖለቲካ ጥቅም ሲሉ ዩክሬን በተቀናቃኛቸው ላይ ምርመራ እንድትከፍት ግፊት በማድረጋቸው ከስልጣን በሚያሰናብት ደረጃ ጥፋት ፈጽመዋል ብለዋል። አራተኛው በትረምፕ ደጋፊ ሪፐብሊካኖች የተጠሩት ምሁር በበኩላቸው ከስልጣን ለማውረድ በሚያወርድ ደረጃ የሚያስከስስ በቂ ማስረጃ የለም ነው ያሉት። በመጨረሻም

የዩናይትድ ስቴትስ እና የብሪታንያ የሕግ አስከባሪዎች በሁለት ሩሲያውያን በኢንተርኔት ወንጀል ስርሰራ ወንጀል ተፈላጊዎች ላይ ክስ መስርተዋል።

ማክሲም ያኩቤትስ በሚባለውና በኢንተርኔቱ ዓለም አኳ በሚል ቅጽል ስም የሚታወቀው የ32 ዓመት ዕድሜ ያለው ሩሲያዊ አደገኛ የኮምፒውተር ሰርሳሪ እንደሆነ ነው የተገለጸው። ለአስር ዓመታት በኢንተርኔት ወንጀል ሲፈጽም መቆየቱን ነው ህግ አስከባሪዎቹ ያስታወቁት። በዚህም አድራጎቱ በዓለም ዙሪያ ያገኛቸውን ሰለባዎች ብዙ ለብዙ ሚሊዮን ዶላር ኪሳራ ዳርጓል ብለዋል። ከሳሾች ኢጎር

ቱራሼቭ የሚባለው ሌላው ሩሲያዊ ደግሞ ፔንስልቬኒያ ውስጥ ነው ክስ የተመሰረተበት። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ወደ ተቀሩት ዝግጅቶቻችን እንሻገራለን።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። በዓለም ዜና የጀመረው መደበኛው ዝግጅታችን

በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ ባህዱ ሬዲዮ 943 ላይና በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ አብይ ርዕስ ከማለፋችን በፊት ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማ። የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል

ጋዜጠኛው እንደ ሐኪሙ የሚያደርገው ነገር የሚሰራው ስራ የሚወስነው ውሳኔ

በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ መዘገብ ያለበት። በአንድ አካባቢ የተከሰተ ግጭት ዜናው የሚዘገብበት መንገድ በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም፣ ከዛ በላይ አባላት መካከል የተለያየ አይነት ትንታኔም የተለያየ አይነት አረዳደር ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል

ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያሉ የሚሉ ሁሉ ሊከሰቱ የሚችሉ ናቸው። ስለዚህ ነው አዘጋገብ ላይ የጋዜጠኛው ሚና እጅግ በጣም ከፍተኛ ነው። የቀደሙት ዶክተር ተሻገር ሽፈራው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ና የኮሚኒኬሽን ትምህርት ቤት መምህር ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ የዩናይት ስቴትሱ የኬንት ስቴት ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህሩ ዶክተር ቴዎድሮስ ወርቅ አለማ ወርቅነ ናቸው።

በትላንትናው ምሽት ያስተዋወቅ ነው። የግጭትና የቀውስ ዜና ዘገባዎች እንዴት ይዘገባሉ በሚለው የጋዜጠኞች የጠረጴዛ ዙሪያ ውይይት በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።

በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስባቸው የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ ያስታወቀ። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ ሀገሪቱ ኢንተርኔት ተቋርጦ እንደነበር አረጋግጧል። የኢትዮ ቴሌኮም ኮሚኒኬሽንስ ዋና ኦፊሰር ወይዘሪት ጨረራ ክሊሉ

አገርን ከእንደዚህ አይነት አደጋ መከላከል መቻል ትልቅ ኃላፊነትን መወጣት ነው ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። አድማጮች፣ ይህ ዘገባ ቆየት ብሎ ይቀርባል። አሁን ከመቀሌ ወደ ተጠናቀረ ዘገባ ነው የምናልፈው። በመቀሌ ከተማ በተካሄደው የፌዴራሊስት ኃይሎች ጉባኤ የተባለው የተገኙ ተሳታፊዎች የፌዴራሊስት ኃይል ፎረም ለማቋቋም መስማማታቸውን በወጡት የአቋም መግለጫ አስታውቀዋል። ሕገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን በሚል መሪ ሀሳብ በተካሄደው

እንደዚህ መድረክ የፖለቲካ ፓርቲዎች፣ ምሁራንና የአገር ሽማግሌዎች የተሳተፉበት ሲሆን ትናንት ማምሻውን ተጠናቀዋል። በዚህ ከተለያዩ አካባቢዎች የግቡ የፖለቲካ ፓርቲዎች በአመራሮቻቸው በኩል በተሳተፉበት መድረክ ላይ አምስት ጥናታዊ ጽሁፎች መቅረባቸውን ጠቅሶ ሙሉጌታ አጽባሀ ተከታዩን ከመቀሌ አድርሶናል።

ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል መሪ ሀሳብ ከትናንት በስቲያ ህዳር 23ና ትናንት ህዳር 24 2012 ዓ ም በመቀለ ከተማ የተካሄደው ጉባኤ ተሳታፊዎች ያወጡት የአቋም መግለጫ ኢህአዴግ በህብረ ብሔራዊ የፌዴራሊዝም ስርዓት እንዲመራት በአደራ የተቀበላት ሀገርና የተሰጠው የፖለቲካ ስልጣን መንገድ ስቶ

ሀገሪቷ ወደ መበታተን እያመራች ነው ብለዋል። ተሳታፊዎቹ በአቋቋሙት አርቃቂ ኮሚቴ አማካኝነት ባወጡት በጉባኤያቸው ማብቂያ ላይ በንባብ በተሰማው ባለ አምስት ነጥብ የአቋም መግለጫ ኢትዮጵያ ውስጥ አሁን አሉ ያሏቸው ችግሮች እንዲፈቱ እንሰራለን፣ ለመፍትሄውም አብረን እንታገላለን ብለዋል። ጸረ ህብረ ብሔራዊ ፌዴራሊዝም እና አህዳዊ ኃይሎች ባለ በሌለ አቅማቸው በሕገ መንግስታችን እና ህብረ ብሔራዊ የፌዴራሊዝም ስርዓታችን

የከፈቱት ጥቃት ለመመከት የሚያስችለን ህብረ ብሔራዊ የፌዴራሊዝም ኃይሎች ፎረም በመፍጠር ፎረሙ ወደፊት በሚያስቀምጠው አቅጣጫና ውሳኔ መሰረት ጠንካራ አደረጃጀት በመፍጠር መላይ የኢትዮጵያ ብሔሮች ብሔረሰቦች ህዝቦች በማንቀሳቀስ ህገ መንግስቱንና ህብረ ብሔራዊ ፌዴራሊዝሙን ለመታደግ በጋራ ለመታገል ወስንናል።

ምርጫ 2012 በተያዘለት ጊዜ መካሄድ እንዳለበት ተሳታፊዎች አሳስበው ይህንንን ጥሶ ፖለቲካዊ ስልጣን ለመያዝ የሚሞክር ኃይል ተቀባይነት የለውም ይላል መግለጫቸው። ጽሁፋቸውን ከዩናይትድ ስቴትስ በስካይፕ ያቀረቡት የፖለቲካ ተንታኝ ፕሮፌሰር ህዝቅኤል ጋቢሳ በኢትዮጵያ ለውጥ እንዲመጣ ህዝቦች መታገላቸውና የሚፈለገው ለውጥ ዲሞክራሲን ማስፈንና የዜጎች ተጠቃሚነት ማሳደግ እንደነበር ተናግሯል። ፕሮፌሰር ህዝቅኤል በመቀጠል በአሁኑ ጊዜ ለውጡ ተቀልብሶ ከህዝብ ይልቅ ለግለሰቦች

ጥቅም እየዋለ ነው ብለዋል። አንደኛ ሽግግሩ የለም፣ ሽግግሩ ቆሟል፣ ሽግግሩ ልክ እንደ አብዮቱ ጊዜ ተቀልብሷል። ሁለተኛ አገሪቱ አደጋ ላይ ነች። ለምን በፓርቲ ነበር የምንመራው። የፓርቲ ፖለቲካው ወይም ሀገሪቱን የሚመራው ፓርቲ በየቅታቻው የሄደ ነው። ለራሱ እንኳን አንድ ላይ መሆን አቅቶት፣ ለራሱ እንኳን ራሱን ማደን አቅቶት በሀገሪቱ ውስጥ የፖለቲካ እርጋታ እንዳይኖር አድርጓል። በፓርቲ ውስጥ መካከል መናቆር በስቷል። አሁን ደግሞ ፓርቲው ራሱ ማን እንደሆነም ስለማያ

የአይደንቲቲ ክራይሲስ ስላለበት ሀገሪቱን እንኳን ማን እንደሚመራት

ወደማናውቅበት ደረጃ ደርሰናል ማለት ነው። ህብረ ብሔራዊ ፌዴራላዊ ስርአትን ለማዳን በሰላማዊ መንገድ ከፍተኛ የሆነ ትግል ያስፈልጋል ብለዋል ፕሮፌሰር ህዝቅኤል። አክለው በህብረ ብሔራዊ ፌዴራላዊ ስርአት፣ በኢፌድሪ ህገ መንግስት፣ በሕግ ልዕልና መከበር፣ በምርጫ 2012ና በኢትዮጵያ ወቅታዊ ሁኔታ ላይ ጽሁፎች ቀርበው ውይይት ተካሂደባቸዋል። በመድረኩ ከሰባት መቶ በላይ ፖለቲከኞች፣ የአገር ሽማግሌዎች፣ የሃይማኖት መሪዎች፣ ምሁራን፣ አባገዳዎች፣ የወጣቶች እንቅስቃሴ መሪዎችም መሳተፋቸው ተገልጿል። ከተሳታፊዎቿ

አንዱ የሆኑት በዲላ ዩኒቨርሲቲ አስተማሪ አቶ አሰፋ ወዳጆም በሰጡት አስተያየት የፌዴራሊስቶች ኃይል ወደ አንድ መሰባሰብ ፌዴራላዊ ስርዓቱን ከማዳን ባሻገር ሀገሪቱን ካላስፈላጊ ኪሳራ ያድናታል ብለዋል። ያለው ሁኔታ ህዝቡን ወደ አደጋ ሊመራ ይችላል። አገሪቱንም ወደ ክራይስስ፣ ወደማያባራ ምናልባት መክፈል ከሚገባን የበለጠ አነሰሰሪ ኮስት ወይም ሳክሪፋይስ ሊያስከፍልን ስለሚችል ነው። ይሄ ፕሮግራም የተዘጋጀው አደጋ ላይ ያለውን ህገ

መንግስት ማዳን ብቻ ሳይሆን አገሪቱንም ከተለያዩ አደጋዎች ለመታደግ በህብረተሰቡ ዘንድ ያለውን አዌርነስ ለመጨመር አሁን በአገሪቱ ያሉ የፌዴራሊዝም ስርዓት አደጋዎችንም ጭምር ህዝቡ እንዲረዳ ለማድረግ ይሄ መድረክ በጣም አስፈላጊ ነው ብዬ አምናለሁ። የሳልሳይ ወያኔ ፓርቲ አስተባባሪ አቶ ጸጋዘአብ ሽሻይ ደግሞ በኢትዮጵያ ስልጣን በፌዴራል መንግስት በብዛት ተከማችቶ ይገኛል። ስልጣኑ ለክልሎች እንዲካፈል እንዲህ አይነት መድረኮች በር ከፋች ናቸው ብለዋል። ህገ

የሄዳው ፌዴራል ስርዓት ነው ተስማምተንበት የነበረው። ያንን ነገር የሚቀይር አካሄድ በስልጣን በያዘው አካል ላይ እያየን ስለሆነ፣ ስለዚህ መፍትሄውም መድኃኒቱም እሱ ነው ማለት ነው። ወደዛ መመለስ ተመልሶ ወደዛ ወደ ህብረ ብሔራዊ ፌዴራል ስርዓትና ህገ መንግስቱን በትክክል ወደዚህ እዚች ሀገር ላይ መተግበር

ነው የሚል አስተሳሰብ አለ። ስለዚህ ያው የማዳኛ መንገድ ነው ይሄ ብዬ አስባለሁ። ትግራይ ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች አርና ትግራይ የትግራይ ዲሞክራሲያዊ ትብብር ትዴትና አሲምባ ዲሞክራሲያዊ ፓርቲ ወደ መድረኩ አልተጋበዙም። የአርና ፓርቲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሴ ለቪኦኤ በሰጡት ቃል መድረኩ የትግራይ ገዢ ፓርቲ ለራሱ ፕሮፓጋንዳ ማስፈጸሚያ ያዘጋጀው ነው የጋበዘውም ለዚህ የሚመቹት ነው ሲሉ ተችተዋል። ታዳሚ የተደረጉት በትግራይና በሌሎች ታድመ

በሀያ አምስት ዓመት ኢህአደግ ፍትሐዊ ዲሞክራሲያዊ ገለተኛ ምርጫ አደረገ ብሎ ምስክር ሲሆኑ የነበሩት የራሱ ያደረጃቸው ፓርቲዎች ነበሩ። ምንም ፋይዳ እንደሌለው አስቀድሞ ይገለዘባል። ምክንያቱም አርማ ብቻ ሳይሆን አቀኛ እንደ ኦነግ እንደ ኦፌኮ እንደ ሲያን እንደ ኦብነግ ያሉት በመድረኩ ያልተሳተፉት ከባለፈው

ለህወሀት የፕሮፓጋንዳ መሳሪያ ላለመሆን ብለው ነው የቀረው። በሌላ በኩል ደግሞ ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ለምን ወደ መድረኩ እንዳልተጋበዙ የተጠየቁት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በሰጡት መልስ ህገ መንግስቱን አልቀበልም ያለ ፓርቲ አንጋብዝም ብለዋል። ህወሀት ትግራይ ላይ አትኩሮ እየሰራ መሆኑን በጉባኤ ማጠቃለያ ላይ የተናገሩት የፓርቲው መሪና የክልሉ ምክትል ርዕሰ መስተዳደር በፌዴራል ደረጃ የሚጠበቅበት ስራ እየሰራ ነው ብለዋል።

ፌዴራል የራሱ ጉዳይ ብለን አልተውንም። ትግራይ ላይ ብዙ መስራት አለብን፣ ብዙ ጎለት አለብን፣ ማካከስ አለብን ግን ብለናል። በአቅማችን ደግሞ ፌዴራል ላይ እንሰራለን። ያው እንዳልኩት ይህ መድረክ ነው የተጠራው። ለዛ ነው ግዴታም አለብን። ነው የተሰው ብቻ ሳይሆን አሁንም ቢሆን ማለት ነው ለራሳችን ብለን መስራት አለብን ብለን እየሰራ ስለሆነ በዛ ባይወሰድ

የተው ነው አይደለንም። እየተገፋ እንዳለ ግን መፍራት አለበት። ቀደም ሲል አብሯቸው ይሰሩ ስለነበሩ አመራር አባላትም ሲናገሩ በእኩልነት ስማምተው ውሳኔ ያሳልፉ እንደነበር ተናግሯል። ዶክተር ደብረጽዮን ሀያ ዓመት ከዛም በላይ አብሮ ሰርቶ በነጋታው ሀያ ዓመት፣ ሰላሳ ዓመት ተላላኪ ነኝ ግን የክሶ በታች የፖለቲካ ሰው ማለት ነው አይደለም እንደዚህ አይነት ሰዎች አሁንስ ተላላኪ ያለመሆናቸው በምድር እናራቀ እንደ ሰውም የራሳችን ክብር አለን። እንደ ፖለቲካ ሰውም የራሱ ክብር አለው። ተጨማሪ የህዝብ

አደራ ለህዝብ ብሎ ህዝቡ መስዋዕትነት የሚካፍል ነው። ኃላፊነት ለመውሰድ ቁርጠኝነት የሌላቸው ለተጠያቂነት ያልተዘጋጁ፣ ድፍረት ያጡ በመሆናቸው ነው እንጂ

የምር ተላላኪ ስለነበር ማለት ነው። በትናንትናው እለት በተጠናቀቀው የመቀለ ስብሰባ ላይ ህወሓት ባይቶና፣ ሳልሳይ ወያነ፣ ቅማንት ዲሞክራሲያዊ ፓርቲ፣ የአገብ ሸንጎም፣ የኦሮሞ ነጻነት ንቅናቄ፣ የገዳ ስርአት አራማጅ ፓርቲ ና ሌሎች ፓርቲዎች ተሳትፈዋል። ባለፈው ነሐሴ አጋማሽም መቀለ ተመሳሳይ መድረክ ተካሂዶ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም

ሙልጌታን ለዘገባው እናመሰግናለን። አድማጮች፣ በዚህ በመቀሌው ጉባኤ ተሳትፈዋል የተባሉ ሶስት የፖለቲካ ድርጅቶች በጉባኤው እንዲሳተፉ ቢጋበዙም ላለመሳተፍ በመወሰናቸው እንደ ተባለው ያለመሳተፋቸውን ይህንኑ አስመልክቶ በማኅበራዊ ሚዲያ የተለቀቀው ደብዳቤም የሐሰት መሆኑን አስታውቀዋል። የሦስቱን ድርጅት መሪዎች በቀጥታ ጠይቀን ያገኘነውን ምላሽ ቆየት ብለን እናቀርባለን። አሁን ቀደም ብለን ወደ አስተዋወቅ ነው የዕለቱ አብይ ርዕስ እንሻገር።

በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስ የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ ሀገሪቱ ኢንተርኔት ተቋርጦ እንደነበረ አረጋግጧል። የኢትዮ ቴሌኮም የኮሚኒኬሽንስ ዋና ኦፊሰር ወይዘሪት ጨረር አክሊሉ

አገርን ከእንደዚህ ያለ አደጋ መከላከል መቻል ትልቅ ኃላፊነትን መወጣት ነው ሲሉ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝሩን ይዛ ቀርባለች። የኢትዮ ቴሌኮም ኮሚኒኬሽን ዋና ኦፊሰር ወይዘሪት ጨረራ ክሊሉ ስለ ሁኔታው ለአሜሪካ ድምጽ ሲገልጹ የኢንፎርሜሽን መረብ ደህንነት ኤጀንሲ በፋይናንስ ተቋማት ላይ ጥቃት ሊደርስ እንደነበር መረጃን በማግኘቱ ዛሬ በመላ ሀገሪቱ ለደቂቃዎች ኢንተርኔት

ተቋርጦ እንደነበረ ነው። ዛሬ በኢትዮጵያ በተለይ የፋይናንስ ተቋማትን ታርጌት ያደረገ የሳይበር ጥቃት ሊደርስ ነበር እና ያንን ለመከላከል የተወሰደ እርምጃ ነው ማለት ነው። ኢንተርኔቱን ለተወሰነ ጊዜ አቋርጦት ነበር። የፋይናንስ ተቋማት ላይ ማለት የት የት፣ ምን አይነት ነው የሳይበር ጥቃቱስ? የታወቀ ነገር አለ? በእነዚህ ጉዳዮች ላይ ዝርዝር መረጃውን የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ በተለምዶ ኢንሳ የምንለው

ተቋም ለነዚህ ማብራሪያ በቅርቡ ይሰጥ፣ ያንን ብንጠብቅ ነው የሚሻለው። እናንተ ጋር ይህን ያደረሰው ይህንን መረጃ የሰጣችሁ ማን ነው? ኢንሳ ነው ማለት ነው። በመሰረቱ የኢንሳና የቴሌኮም

በጋራ የሚሰሩባቸው በህግ ሲቋቋም የኢንሳም የራሱ የሆኑ የኃላፊዎችና ግዴታዎች ተጥለውበት የተቋቋሙ የተቋቋመ ተቋም ነው። ያው ቴሌኮምም ደግሞ በሀገሪቱ የቴሌኮም ሰርቪስ የሚሰጥ ተቋም ነው እና እነዚህ ሁለት ተቋማት በጋራ የሚሰሩባቸው ጉዳዮች አሉ። እነዛ ጉዳዮች ስላሉና እነዚህ ተቋማት በጋራ የሚሰሯቸው ሌሎች በርካታ ነገሮች ስላሉ ያው ከኢንሳ ነው ማለት ነው ይሄንን የሰማ ነው። በስራም አጋጣሚ በስራም ላይ ግንኙነት ይችላል ማለት ነው። ለስንት ደቂቃ ወይም ለስንት ሰዓት ያህል ኢንተርኔት ተቋረጠ? ከስንት ሰዓት እስከ ስንት ሰዓት

ለተወሰኑ ደቂቃዎች ነው የተቋረጠው ከአንድ ሰዓት በታች ለሚሆኑ

በምን ሰዓት አካባቢ መሰለች? በኢትዮጵያ ወደ ወይም እናንተ ዋን ፒኤም ወደ ምትሉት አካባቢ ማለት ነው ወደ ሰባት ሰዓት ወደ ሰባት ሰዓት ከዛ በኋላ ያው ኢንተርኔቱ ተከፈተ ማለት ነው። ስለዚህ መከላከል ተችሏል። ሊደርስ የነበረውን ጥቃት መቆጣጠር ተችሏል። አዎ ከዛ በኋላ ለሀገር ውስጥ ላሉ ሚዲያዎች፣ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢቢሲ የተቋሙ ኃላፊዎች መግለጫ ሰጥተዋል እና መቆጣጠር እንደተቻለ ተናግረዋል። መቆጣጠር ተችሏል ማለት ነው ሊደርስ የነበረውን ጥቃት ወይዘሪት ጨረራ አያይዘው በኢንተርኔት መቋረጥ ውስጥ የምጣኔ

ሀብት ቀውሶች ሊከሰቱ ቢችሉም አገርን ከእንደዚህ አይነት አደጋ መከላከል መቻል ግን ትልቅ ኃላፊነትን መወጣት ነው ይላሉ። የፋይናንስ ተቋማት ማለት የሀገር ዋነኛ ከምትያቸው ተቋማት አንዱ ነው። የሀገር ደህንነት ጉዳይ ነው ማለት ነው። እና የሳይበር ጥቃት ደግሞ ያው በዓለማችን ላይ ምን ያህል

አደገኛ ነገሮች እንደሚያስከስል ይታወቃል። ስለዚህ በመሰረቱ በተለይ እንደዚህ አገልግሎት ሲቋረጥ እኛ በመሰረቱ እንደዚህ አይነት አገልግሎት መቋረጥ ሲኖር ቢቻል ቀድሞ ለደንበኞቻችን ማሳወቅ እንፈልጋለን። ምክንያቱም ደንበኞች ስራዎች ይሰራሉ፣ ህይወታቸው ኢንተርኔት ላይ የተመሰረተ ከሆነ ጥንቃቄ እንዲወስዱ ማስቻት የመጀመሪያ ፍላጎታችን ነው። ሁለተኛ ደግሞ እንደዚህ አይነት ነገሮችን የሲስተም ሲስተሞችን ቼክ ማድረግ ወይ እንደዚህ ሲስተሞች ላይ የሚሰሩ ስራዎችን በተቻለ አቅም

ረዲት ላይ ለመስራት ደግሞ ሙከራ ይደረጋል። ምክንያቱም ዋነኛው ዓላማችን ያው ህዝብን ማገልገል ስለሆነ ያንንም አፌክት እንዳያደረግ ነገር ግን እንደዚህ አይነት አደገኛ በጣም ሁለተኛ እድል የማይሰጡ ጊዜ የማይሰጡ ነገሮች ግን በተለይ በሀገር ደህንነት ላይ ደግሞ ሲከሰት እነዚህም ደግሞ በፍጥነት መቆጣጠር ነው ማለት ነው። ውጤት ይሄ ነው። ስለዚህ እንደ ተቋምም እንደ ሀገርም እንደዚህ አይነት ነገሮች

ጉዳት ከማድረሳቸው በፊት መቆጣጠር መቻል ትልቅ ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ የምናስበው። ነገር ግን እንዳልኩሽ በዚህ ውስጥ ደግሞ ኢንኮንቬኒየንስ ሊኖር ይችላል። ኢኮኖሚክ የሆኑ ሎሶች ሊኖሩ ይችላል። ለዚህ

ሁልጊዜም ኢትዮ ቴሌኮም ሁሌም ይቅርታ ይጠይቃል። ደንበኞቹን በተቻለ አገር ቀድሞ ማስጠንቀቅ ይፈልጋል። ነገር ግን በማይቻሉ ሁኔታዎች ደግሞ ሲኖር እንደዚህ አይነት ነገሮች እርምጃዎች ሊወሰድ ይችላል። በዚህ ውስጥ ግን ያው ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ ምናምን። ሊደርስ ነበር ስለተባለው ጥቃት ዝርዝር መረጃ ለማግኘት የኢንፎርሜሽን መረብ ደህንነት ኤጀንሲ ህዝብ ግንኙነት ኃላፊ የእጅ ስልክ ላይ ተደጋጋሚ ሙከራ ብናደርግም ስልካቸው ስለማይነሳ ሀሳባቸውን

ማግኘት ሳንችል ቀርተናል። በሌላ በኩል የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኤጀንሲውን ምክትል ዋና ዳይሬክተር ኢንጂነር ወርቁ ጋቸናን ጠቅሶ እንደዘገበው በፋይናንስ ተቋማቱ ላይ ሊደርስ የነበረው የሳይበር ጥቃትን ማክሸፍ እንደተቻለ እና ኔትወርኩንም ከ15 እስከ 20 ደቂቃዎች ለማቋረጥ ተገድዶ እንደነበረ ዘግበዋል። ከዚሁ ጉዳይ ጋር በተያያዘ ዩናይትድ ስቴትስ የሚገኙትን የዳታ ቤዝ ከፍተኛ ባለሙያ አቶ አወቀ ሰመወርቅን የሳይበር ጥቃት

ምንድን ነው የሚል ጥያቄ አንስቼላቸው ነበር። ሳይበር ጥቃት የምንለው በተለያየ መንገድ በኮምፒውተሮች እና በኮምፒውተር ሲስተሞች ወይም ኔትወርኮች ትስስሮች ላይ የሚደረግ ጥቃት ነው። ዓላማውም ብዙ ጊዜ አንድን መረጃ ለማጋለጥ

ወይ ለመለወጥ ወይ ለማበላሸት ወይም ለማጥፋት ወይም ለመስረቅ ሊሆን ይችላል። የተለያየ ዓላማዎች ይኖሩታል። ይሄ ጥቃት በግለሰብ ደረጃ ሊሆን ይችላል፣ በድርጅት ደረጃ ሊሆን ይችላል፣ በመንግስትም ደረጃ የሚደረግ ሊሆን ይችላል እና እነዚህ የተለያዩ አይነት መረጃ ላይ የሚደረጉ ጥቃቶች በተለይ በኢንተርኔት አማካኝነት በሶስት ልንከፍላቸው እንችላለን። አንደኛ ማልዌር የምንለው አለ። ሁለተኛ ፊሺንግ የምንላቸው አይነት ጥቃቶች አሉ።

ሶስተኛ ደግሞ ዲስትሪቢዩትድ ዲናይል ኦፍ ሰርቪስ የሚል በእንግሊዝኛው አገልግሎትን ማቋረጥ የሚችል አይነት ጥቃቶች የሚባሉ አሉ። ዛሬ በኢትዮጵያ ቴሌኮሙኒኬሽን ድርጅት አማካኝነት የተገለጸው የጥቃት አይነት ዲስትሪቢዩትድ ዲናይል ኦፍ ሰርቪስ የምንለው ሲሆን አሁን አሁን በየጊዜው እየተበራከተ የመጣ የሳይበር አታክ ወይም የሳይበር ጥቃት አይነት ነው። ወደፊት በሁለት ሺህ ሃያ አንድ እስከ ስድስት ትሪሊዮን ድረስ መንግስታትንና ድርጅቶችን ያከስራል ተብሎ የሚፈራ አይነት የጥቃት መንገድ ነው።

እንዲህ አይነቱ ጥቃት ምንድን ነው የሚያደርገው? የመብራት ኃይሎችን፣ አየር መንገዶችን፣ ወይም ሌላ አገልግሎት ሰጪ ትልልቅ ድርጅቶችን ስራቸውን የሚሰሩባቸውን የመረጃ መረቦች የሚያጠቃ ነው። ለምሳሌ በሁለት ሺህ አስራ አምስት ዩክሬን ሀገር እንደዚሁ አይነት ጥቃት ተፈጽሞ ነበረ። ለረጅም ሰዓት የከተማው ህዝብ፣ በዋና ከተማው የሚገኘው የዩክሬን ህዝብ የመብራት አገልግሎት እንዳያገኝ ሆኖ ቆይቷል። ስለዚህ በአሁኑ ሰዓት የሚደረጉ እንደዚህ አይነት ጥቃቶች አንዳንድ ጊዜ በሌሎች መንግስታት አማካኝ

ተገኝነት ስፖንሰር የተደረጉ ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ በግለሰቦች ገንዘብ ለማግኘት ያንን ጥቃት በማድረስ በገንዘብ በመደራደር ራንሰምዌር የምንላቸው አሉ። ገንዘብ በመደራደር መንግስት ያንን ክፍያ እስካልፈጸመላቸው ድረስ ወይም ያ ድርጅት ያን ክፍያ እስካልፈጸመ ድረስ አገልግሎቱን እንዳይሰጥ ሲስተሙን እስከ ስራ ውጭ እንዲቆይ ያደርጉታል ማለት ነው።

የኢንፎርሜሽን መረብ ደህንነት ኤጀንሲ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ በኤጀንሲ ውስጥ ኢትዮ ሰርት የሚባል የፋይናንስ ተቋማትን ለ24 ሰዓታት የሚከታተልና አዲስ ጥቃቶች ሲቃጡ የመከላከል ተግባር የሚፈጽም ክፍል መኖሩን ጠቁመው በዚሁ ክፍል አማካኝነት ጥቃቱ ሳይደርስ መከላከል እንደተቻለ አስታውቋል። ስራው ብዙ ጊዜ የተለመደውና የኔትወርክ ለውጥ የሚደረገው ብዙ ሰው ኢንተርኔት በማይጠቀምበት ሰዓት እንደሆነም መግለጫውን ለኢትዮጵያ ብሮድካስቲንግ ኮርፖ

ኦፕሬሽን የሰጡት ኢንጂነር ወርቁ ጠቁመው ዛሬ የተፈጠረው አስቸኳይ ስለነበር ቀን ላይ እርምጃው መወሰዱን ተናግረዋል።

ጽዮንን እናመሰግናለን ለዘገባው። ዝግጅታችን ይቀጥላል። ቀደም ብለን ያስተዋወቅ ነው በመቀሌው ጉባኤ ተሳትፈዋል የተባሉ ሶስት የፖለቲካ ድርጅቶች በጉባኤው እንዲሳተፉ ቢጋበዙም ላለመሳተፍ በመወሰናቸው እንደተባለው ያለመሳተፋቸውን፣ ይህንኑ አስመልክቶ በማህበራዊ ሚዲያ የተለቀቀው ደብዳቤም የሀሰት መሆኑን አስታውቀዋል። የድርጅቶቹን መሪዎች በቀጥታ ጠይቀን ያገኘነውን ምላሽ ነው የያዝነው። አሉላ ከበደ ነው የያዘው

ድርጅቶቹ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ የኦሮሞ ነጻ አውጪ ግንባር ኦነግና የኦሮሞ ፌዴራሊስት ኮንግሬስ ኦብኮ ናቸው። አብዲራህማን ማሃዲ የኦጋዴን ብሔራዊ ነጻ አውጪ ግንባር ፕሬዚዳንት ናቸው። በማህበራዊ ሚዲያ የተለቀቀው ወይም የተሰራጨው ደብዳቤ የሐሰት ነው፣ ብንጋበዝም ግን በጉባኤው አልተሳተፍንም ይላሉ።

እኛ የጻፍነው አስመስሎ የተጻፈና በማኅበራዊ መገናኛ ብዙሃን የተሠራጨው ደብዳቤ የሐሰት ነው። እኛን ደብዳቤ አልጻፍንም። ይሁን እንጂ ሕዋት ጋብዞን ነበረ። ግብዣውን ባለመቀበላችን አንገኝም፣ አንመጣም ብለን ነገር ናቸው። በመሆኑም የተባለው ደብዳቤ የሐሰት ነው።

ተጋብዘናል አሁን ነገር ግን መሄድ አልፈለግንም ነው ያሉት፣ አብዲ መሐዲ። የምንሄድበት ምክንያት የለንም ይላሉ። በህዋትና በእኛ መካከል የነበረው በመካከላችን የነበረው ታሪክ ይታወቃል። በሺዎች ተገድሎብን፣ ሌሎች ብዙዎች ለስቃይና እንግልት ተዳርገውብናል። ለምንድን ነው መቀሌ የምንሄደው? እናም ይሄ ደብዳቤ ሐሰት ነው። ይህንን አቋማችንን በሚያውቁ

ነገም በተመሳሳይ ያላልነውን እንዳልናደርገው እንዳያወጡ ነው። ይህንን ምክር ለመለገስ የመጣ ነው። ከጥቅሙ ጉዳቱ ሊበልጥ ስለሚችል አልተሳተፍንም ያሉት ደግሞ የኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። እዚህ ተደርጎልናል፣ መድራዎች ተጋብዘናል። በዚህኛው ዙር አልተሳተፍንም ማለት ነው ባለ ሁኔታ ልዩነቱን የበለጠ ስለሚያሰፋ ከጥቅሙ ጉዳቱ ሊሰፋ ስለሚችል መካተሉን አልፈለግም።

በዚህ ጉባኤ አልተሳተፍም የዋጣውን ዘገና አላቸው። የኦሮሞ ነጻ አውጪ ግንባር በበኩሉ ላለመሳተፍ መወሰኑን ገልጦ መሳተፍ ስንፈቅድም ሆነ ላለመሳተፍ ስንወስን ለአባላቶቻችን ይፋ እናደርጋለን ብለዋል። ያልተሳተፍ ነው ግን በማኅበራዊ መገናኛ ብዙሀኑ እንደ ተገለጠው ሳይሆን የኦነግ ሊቀመንበር አቶ ዳዊድ ኤብሳ እንደ ገለጡት በራሳችን ምክንያት ነው ነው ያሉት። ይሁንና ምክንያ የምክንያቱ ምንነት አላስረዱም።

የመጽሔት ክፍለ ጊዜ ዘገባ ይቀጥላል። ድሬዳዋ የምትተዳደርበት ቻርተር ህገ መንግስታዊ እውቅና እንዲያገኝ ተጠየቀ። በድሬዳዋ አለመረጋጋት እጃቸው አለበት የተባሉ ጥቂት አመራሮችም

በቅርቡ እርምጃ ይወሰድባቸዋል ተብሎ ተገልጿል። በዛሬው ዕለት የድሬዳዋ አስተዳደር ህገ መንግስቱ የጸደቀበትን 25ኛ ዓመት ምክንያት በማድረግ የብሔር ብሔረሰቦችና ህዝቦች ቀንን በአስተዳደር ደረጃ ማክበሩን አክሎ ይህንን አከባበር የተከታተለው አዲስ ቸኮል ዝርዝሩን ይዟል።

አስራአራተኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በድሬዳዋ አስተዳደር ተከብረዋል። በዓሉ የአስተዳደሩ አመራሮች፣ የጸጥታ አካላትና ነዋሪዎች የተሳተፉበት ውይይት በማካሄድ ነው የተከበረው። ለውይይቱ መነሻ በሀገር አቀፍ ደረጃ የተዘጋጀ ሰነድ ቢቀርብም በዓሉ የተከበረበት ወቅት ግን ሀገሪቱ የሚያስተዳድራት ገዢ ፓርቲ ከአጋሮቹ ጋር በተዋደ ማግስት፣ እንዲሁም እንደ ድሬዳዋ ደግሞ ከረጅም ጊዜ አለመረጋጋት በኋላ ፋታ በተገኘበት ወቅት በመሆኑ የተወያዩቹ ትኩረትም በነኝ ላይ ያተኮረ ነበር። በመድረኩ የመክፈቻ ንግግር ያደረጉት የድሬዳዋ አስተዳደር አፈ ጉባኤ ወይዘሮ ፈጡ ሙስጠፋም ንግግራቸው በሰላምና

እውነት ላይ ያተኮረ ነበር። እንደ አንድ ግለሰብ እኔ እመክራችሁ፣ በአቅርቦት ላሳስባችሁ የምፈልገው ድሬዳዋ ፖለቲካ አይናቸው ፖለቲካቸው ፖለቲካ ባለቤት ያለው ህዝብ እንደ ህዝብ እኛ ለፖለቲከኞች ክፍተት ካልሰጠን የድሬዳዋ እሴት ማንም አይሻሽረው።

የድሬዳ ሞት ሊሻሻለው አልቻለ፣ ሊያጠፋው አልቻለ። ስለዚህ እኛ ለፖለቲከኞች ቦታ እንስጣቸው፣ ክፍተት እንድፈጥሩልን ድሬዳዋ በብሄር ተከፋፍለው ሳይሆን ተደጋግፈው የሚኖርባት እንደነበረች ነው በርካታ ታዳሚዎች በተደጋጋሚ ሲገልጹ የነበረው

ለጋሪ የቅዱስ ጊዮርጊስ ቤተክርስቲያን ሲገነባ ሙስሊሙም በኮሚቴ አባልነት ለግንባታው አስተዋጽኦ እንዳደረገ የተናገሩት ሙስሊም አባትም ከተማዋ በብሔር ብቻ ሳይሆን በሃይማኖትም የተከፋፈለች አልነበረችም ብለዋል። ሁለቱም ሰዎች

ከአዲስ ዓመት ዋዜማ ጀምሮ ያዝ ለቀቅ እያደረገ የቀጠለው ግጭት በተደጋጋሚ ከጀርባው ፖለቲከኞች እንዳሉበት ሲገለጽ የነበረ ሲሆን የአስተዳድሩ ፖሊስ አባልም ይህንኑ ጥያቄ ደግሞ ጠይቋል። ፖሊስ ኮሚሽን ከዚህ ከረብሻው ጋር ተያይዘው በተለይ ካቢኔው እየሰራቸው ያለ ስራዎች ቢገለጹልን ጥሩ ነው። እኛ እየሰራ ያለ ስራ አለ፣ ነገር ግን ካቢኔው ጋር ብዙ ይህናል ስራዎች እየተሰሩ ነው የሚል እምነት ስለሌለኝ ነው አንደኛ

ከተማው እያስረበሹ ያሉት ጥቂት አካሎች ናቸው ይታወቃል። ከዚህም ውስጥ እንግዲህ የመንግስት መዋቅር ውስጥ ተሰብስጎ የሚንቀሳቀሱ ኃይሎች እንዳሉ ይታወቃል። እና እነዚህ በመንግስት መዋቅር ውስጥ ሆኖ ህዝብና ህዝብ ለማባላት የሚንቀሳቀሱ ኃይሎችን ከማጥናት አንጻር ምን እየሰራቸው ከጸጥታ ውጭ የብልጽግና ፓርቲን እና የድሬዶ አስተዳደር ቻርተርን የተመለከቱ ጥያቄዎችም ተነስተው ነበር። እስካሁን ድረስ ፌዴራሊዝም መንግስት እንደገና 27 አመት

ምላሽ ያልተሰጠበት የድሬዳዋ ጊዜያዊ ነች በቻርተር ትተዳደራለች የሚለው ቃል ማሻሻል ያልቻሉበት ምክንያቱ ምንድን ነው? እስከ መቼ ነው በዚህ አይነትስ የሚቀጥለው? ድሬ ለፍቅር ለሰላም አንደኛ ነች እየተባል ሕገ መንግስታችን ዋስትና ያልተሰጠለበት ከተማ

በውይይቱ ማጠቃለያ ላይ ንግግር ያደረጉት በቅርቡ የብልጽግና ፓርቲ ሆኖ እውቅና ለማግኘት ሂደት ላይ የሚገኘው የድሬዳዋ ኢህአዴግ ጽህፈት ቤት ኃላፊ አቶ ብሩክ ግዛው በከተማዋ ጸጥታ ስማቸው ስለሚነሳ አመራሮች ይህንን ብለዋል። እናንተ ጋር ችግር አለ የተባለው ልክ ነው። ሰላም የሚፈልግ እንዳለ ሁሉ ባለማወቅ በማወቅ ችግር ውስጥ የሚገቡ አመራር ውስጥ ያሉ ሰዎች አሉ። አብዛኛው አመራር ግን

የዚህ ፍላጎት ያለው አይደለም። ጥቂት ሰዎች አሉ። እሱን ወደ መፈተሽ ገብተናል። በቀጣይ እያስተካከል እያስተካከል እንሄዳለን። እያስተካከል ነው የምንሄደው። ዝም ብለን የምናየው ነገር አይደለም። ማየት የጀመርናቸው ነገሮች አሉ። ይስተካከላል። የምክር ቤቱ አፈ ጉባኤ ወይዘሮ ፈጡ ሙስጠፋም የድሬዳዋ ቻርተርን በተመለከተ ለተነሳው ጥያቄ ምላሽ ሰጥተዋል። ስለ ድሬዳዋ ቻርተር ያነሳችሁት ነገር አለ። የድሬዳዋ ቻርተር የድሬዳዋ ቻርተር

गेट बेटा मतलब इस दुर्वेट

ጡም በተለይ ለቪኤ እንደገለጹት የድሬዳዋ ቻርተር ላይ መስተካከል አለባቸው የተባሉ አንቀጾች ተከልሰው ለህዝብ ተወካዮች ምክር ቤት የህግ ጉዳዮች ቋሚ ኮሚቴ ቀርበዋል ብለዋል ድሬዳዋ እንደ አዲስ አበባ ራሷን በራሷ በቻርተር የምታስተዳድር ከተማ ብትሆንም በህገ መንግስቱ ግን አልተካተተችም የምትተዳድርበት ቻርተርም በድሬዳዋ ስር መሆን የሚገባቸውን ተቋማት በፌዴራል ስር ያካተተ ከድሬዳ የሚመነጩ ገቢዎችም ከተማ በበቂ ሁኔታ እንዳትጠቀምበት ያደረገ ነው ሲሉ አንዳንዶች ቅሬታ ያቀርቡበታል ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

አዲስ ቸኮልን ለዘገባው እናመሰግናለን። የድምጽ ቅጅ

ጥራት የተጓደለ በመሆኑ ይቅርታ እንጠይቃለን። አድማጮቻችንን ወደ መጨረሻው ዘገባ ይሆናል የምናልፈው። የከፍተኛ ፍርድ ቤት የልደታ ችሎት ዛሬ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል በነበሩት በኮሎኔል ገመቹ አያና እና በሌሎች ተከሳሾች ላይ ተለዋጭ ቀጠሮ አዟል። በኪሲ ቂጡማ ና በኮሎኔል ገመቹ አያና መዝገብ የተከሰሱ ሀያ ሰዎች ታህሳስ 21 እንዲቀርቡ ነው ችሎቱ ያዘዘው።

ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል የነበሩት ኮሎኔል ገመቹ አያናና ሌሎች ሀያ ሰዎች በሽብር ወንጀል ተጠርጥረው የፌዴራል ዐቃቤ ሕግ ክስ መስርቶባቸው ፍርድ ቤት እየተመላለሱ ነው ሲሉ የተከሳሾቹ ጠበቃ ገልጿል። ዶክተር ቶኩማ ዳባ የፌዴራል ከፍተኛና የኦሮሚያ ፍርድ ቤት የህግ አማካሪና ጠበቃ ናቸው።

አሁን ኮሎኔል ገመቹ አያናን ጨምሮ ለሀያ ሰዎች ጠበቃ መሆናቸውን በመጥቀስ የተከሳሾቹ ክስ ሂደትና በምን ወንጀል እንደተከሰሱ ተናግረዋል። የተከሰሱት በሁለት ሺ አስራ አንድ አመተ ምህረት ከምሕረት አዋጁ በኋላ በወለጋ፣ በጉጂ፣ በቦረና እና እንደዚሁም በምስራቅ ሸዋ

አካባቢ ለተፈጠሩ ችግሮች በሽብር ወንጀል ፈጽመዋል የኦነግ ሸኔ የሚባለው አባልና አመራር በመሆን በህዝቡ በመደራጀት ለህይወት እልፈት ለንብረት ውድመት ተጠያቂ ናቸው በሚል ነው። የተከሳሾቹ ጠበቃ ለአሜሪካ ድምጽ እንዳስረዱት ከሆነ የተከሳሾቹ ክስ የምህረት ህጉን የጣሰ ነው በማለት እየተከራከሩ ነው። ዋና ዋና መሰረታዊ የሆኑ ሶስት መቃወሞችን አቅርበን ነበር። አንደኛው

የፌዴራል መንግስቱና የኦሮሚያ ክልል መንግስት ከኦነግ አመራሮች ጋር በመሆን በአባገዳዎች በአገር ሽማግሌዎችና የቴክኒክ ባለሙያ ተብሎ በተሰየሙ ሰዎች እርቅ እንዲደረግ

ጥር አስራ ስድስት ሁለት ሺ አስራ አንድ ዓመተ ምህረት ጥሪ አድርገው አስማምተው ወደ ሰባት መቶ የሚሆኑ ወታደሮች የኦነግ ታጣቂ ኃይሎች ገቡ ተብሎ እነሱም ከእርቁ በፊት ለፈጸሙት ወንጀል እንደማይጠየቁ ከስምምነት ተደርሶ በፌዴራል መንግስት በኩልም በኦሮሚያ መንግስት በኩልም በኦነግ ተወካዮች በኩልም ተፈራርመው ይሄን ሰነድ ስላገኘን በዚህ ሰነድ መሰረት እነዚህ ሰዎች ከጥር አስራ ስድስት ሁለት ሺ አስራ አንድ በኋላ ወንጀል ፈጽሟል ተብሎ የቀረበባቸው ክስ ስለሌለ ከጥር አስራ ስድስት ሁለት ሺ አስራ አንድ በፊት ለተፈጸመ ደግሞ ክስ ሊቀርብ

ባቸው አይገባም። ምህረት ተደርጓል። በስምምነት በእርቅ ጨርሰዋል። ስለዚህ ከዛ በፊት ለተፈጠረው ከዛ በኋላ ይህንን እርቅ ስምምነት ጥሰው የፈጸሙት ወንጀል እስከሌለ ድረስ ሊጠየቁ አይገባም ብለን በስነ ስርዓት ህጉ መቶ ሰላሳ አንድ መቶ ሰላሳ መቶ አስራ አንድ እና ሌሎችም አግባብነት ባላቸው የስነ ስርዓት ህጉ ድንጋጌዎች አንድ መቃወሚያ ያቀረብን ሌላ ክሱ ግልጽ አይደለም። ሌላው ደግሞ

እያንዳንዳቸው ፈጸሙት በከሞላ ጎድን የተገለጸ ቢኖርም እያንዳንዱ ተከሳሽ ፈጽመዋል ወይም በቡድን ሆነው ፈጽሟል ተብሎ ያልተገለጸው ማጠቃለያ ውስጥ ግን ማን እንዲያደረገው የማይታወቅ ነገር ፈጽሟል። ያ አይነት የክሱ አቀራረብ ደግሞ ከተከሳሾቹ ማን ሊከላከል እንደሚገባው እንዴት እንደሚከላከሉ ችግር ስለሚፈጥር ይህም ካልተስተካከለ ክሱን እንቀጥልበት አንችልም ብለን እነዚህ ሶስት መቃወሚያዎች ያቀረብን። ዛሬ ይሄ ስናቀርብ ከፍርድ ቤቱም ዓቃቤ ሕግ መልክ እንዲሰጥበት አዘዘ። በፍርድ ቤት ሂደት መሰረት ክሳቸውን እየተከታተሉ ነው።

ተከሳሾቹ ያሉት ዶክተር ተኩማ ከተከሳሾቹ መካከል ሶስት የመንግስት ፖሊሶች፣ የጤና ባለሙያዎች፣ የኦኔግ አባሎችና ከተለያዩ የኦሮሚያ ዞኖች የተያዙ ወጣቶች ይገኙበታል ብሏል። የልደታ ከፍተኛ ፍርድ ቤት ዛሬ በዋሌው ችሎት ተጨማሪ ማስረጃዎች ይቅረቡ ሲል ለታህሳስ 21 2012 ዓ ም ተለዋጭ ቀጠሮ ጉዳያቸውን ለማየት ወስኗል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ

አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ አዲስ አበባ የሚመልሰንን ዘገባ እናቀርባለን።

ቀደም ሲል በማዕከላዊ ወንጀል ምርመራ ታስረው ሳሉ ተገደው የሰጡት ቃልና አሻራ የመሳሰሉ ሰነዶች በይፋ እንዲሰረዙላቸው የአዲስ አበባ የጸረ ሽብር ሰለባዎች ማኅበር ጠየቀ። በፖሊስ በተያያዙበት ወቅት በኤግዚቢትነት የተወሰዱባቸውን ንብረቶቻቸውንም እንዲመለሱላቸው ማኅበሩ አቅርቧል። መለስካቸው አምሃ ዝርዝሩን ይዟል።

ማኅበሩ ዛሬ ከቀትር በኋላ በዋቢ ሸበሌ ሆቴል በሰጠው ጋዜጣዊ መግለጫ መብታቸውን ለመጠየቅ ወደ ሦስት መቶ በሚሆኑ አባላት የተመሠረተው ማህበር ላለፉት አስራ አራት ወራት ያህል በአዲስ አበባ መስተዳደር ያቀረባቸው ጥያቄዎች መልስ አላገኙም። ማኅበሩ በዚህ መግለጫው እስከ ዛሬ ከመጣንበት ረጅም አሰልችና ከባድ የስቃይ ጊዜና ካለፍንባቸው የመከራ ዘመናት የሚበልጥ አይደለምና ጥያቄዎቻችን እንዲመለሱ በብርቱ መታገላችን

ግድ ወደሚልበት ጊዜ ላይ ደርሰናል ይላል። ግንባር ቀደምናቸው ካሏቸው ጥያቄዎች መካከልም የአስተባባሪ ኮሚቴው ዋና ጸሐፊ አቶ ዳርሰማ ሶሪ በንባብ አሰምተዋል። ባለፉት ዓመታት በሕገ ወጡ ኢህአዴግ መንግሥት በግፍ ተይዘን በማዕከላዊ ወንጀል ምርመራ ተገደን የሰጠነው ቃል አሻራና የመሳሰሉት ሰነዶች በይፋ ተሰርዘውልን መንግሥት ይቅርታ በጠየቀው መሠረት ለተፈጸመብን ግፍ በግልጽና በሰነድ ዕውቅና እንዲሰጠንና

የግፍ ሰነዶቹ መንከናቸውን በይፋ እንዲያረጋግጡልን እንጠይቃለን። እኛ ባለፉት ዓመታት በግፍ ስንሰቃይ ስንሰደድና፣ በየተዋረዱ ባሉ የመስተዳደር አካላት እንደ ወንጀለኛ ተቆጥረን ሁለንተናዊ መብቶቻችን ሲጣሱ፣ የሥራ መብቶቻችን ተገፎ መጠለያ የማግኘት መብት ተከልክሎ አብዛኛዎቻችን የመኖር መብት ጭምር አተንና ከነቤተሰቦቻችን ችግር ላይ የወደቅን በመሆኑ መጠለያ የምናገኝበት መንገድ እንዲመቻችልን እንጠይቃለን።

ባለፉት ዓመታት በግፍ ከፖሊስ ጣቢያ ምርመራ ሂደት ጀምሮ እስከ ዕድሜ ልክ እና ሞት ተፈርዶብን ከፍተኛ የአካልና የስነ ልቦና ጉዳት የተፈጸመብን በመሆኑ እንደየሁኔታው ሁኔታው በአገር ውስጥና በውጭ ሀገራት በቂ ሕክምና እንድናገኝ እንዲደረግልንና ከደረሰብን ጉዳት እንድናገግም ድጋፍ እንዲደረግልን እንጠይቃለን። አስከትሎም የጽሑፍ መግለጫው በፀረ ሽብር ሕጉ በግፍ በተያዝንበት ወቅት ከስራችንና ከኑሯችን መፈናቀላችን አንሶ

በላባችን ያፈራነው ንብረት በምርመራ ስም የተዘረፍነውንና በየፖሊስ ጣቢያው ተይዘው የቀሩብን በመሆናቸው አንድ ባንድ እንዲመለሱልን ይላል። ከጋዜጠኛ ለዚህ ንብረታቸው ዝርዝር ሁኔታና የገንዘብ ተመን ማቅረብ ይችሉ እንደሆነ ላቀረበው ጥያቄ ከኮሚቴው አባላት አንዱ አቶ ዳንኤል ሽበሺ በራሳቸው የደረሰውን እንደ ምሳሌ አቅርበዋል። ንብረት ተወስቶብናል። ከቤት አንድ ፒካፕ ሙሉ ንብረት ተወስቶ፣ ሙሉ ፒካፕ ማለት ነው፣ የፖሊስ መኪና ማለት ነው።

ከጠዋቱ ለአንድ ሩብ ጉዳይ ጀምሮ ከምሽቱ እስከ ሶስት ሰዓት ድረስ ቤቴ ሲበረበር፣ ሲፈተሽ እኔም እዛው በሰዎች በፊት ሲደበደብ ነበር። የዛን ጊዜ ይጠቅማል የሚለው መጽሐፍ አልቀረም፣ ቪዲዮ አልቀረም፣ ኢቪዲዮ አልቀረም፣ ሲዲ አልቀረም፣ የሰርጌ ካሴት የለክሶ ካሴት አልቀረም፣ ዲቪዲ አልቀረም፣ ፍላሽ አልቀረም፣ ዴስክቶፕ ላፕቶፕ አልቀረም።

ቤተ ውስጥ ኤሌክትሮኒክስ እቃ የተባለ በሙሉ ተወስዷል። ቴሌቪዥን ፈቶ ውስጡን ፈትሾታል። ምንም ነገር አላገኘም። ያንን ንብረት ከዛ ንብረት ውስጥ ንብረት እንድመለስ በደብዳቤ ጥንጠቂያቸው ነው ማዕከላዊ። ያንን ማዕከላዊ ከቤተ ተጭነው የሄደው ንብረት ይሄ የወሰዱት ንብረት እስከ ዛሬ ድረስ መተካት አልቻልኩም። ጥያቄያቸውን ወደ አዲስ አበባ አስተዳደር ከንቲባ ጽህፈት ቤት ለማድረስ ብዙ እንደደከሙ የሚናገሩት የአስተዋዋሪ ኮሚቴው አባላት

ከአራት ወራት ምልልስ በኋላ ምክትል ከንቲባው አቶ ታከለ ኡማ ጥር 25 ቀን 2011 ዓ ም በካፒታል ሆቴል እንዳናገሯቸው ያስታውሳሉ። የጽሑፍ መግለጫው ይህንኑ ያረጋግጣል። ምክትል ከንቲባው የገቡላቸውን ቃልም በሲዲ ተቀርጿል። ከዚህ ቃል ተግባራዊ የሆነ ብዙም እንደሌለ መግለጫው ይናገራል። የአስተባባሪ ኮሚቴው የሕዝብ ግንኙነት ኃላፊ አቶ ድርብሳ ዳምጤ ለዚህ አንድ ማሳያ ነው ያሉትን

አቅርበዋል። ደካሞች አሉ። ጉልበት ያላቸው በጉልበታቸው ሰርተው እንደ ማንኛውም ወጣት ራሳቸውን የሚችሉ የትኛውም ወጣት የትኛቸው የተዘዋዋሪ ፈንድ ውስጥ ተካተን በብድር መልክ ተሰጥቶን ወደ ስራ እንድንሰማራ አንደኛው ጥያቄ ነበረ። ይሄንንም ጠይቀን በተለያዩ ጊዜ ስንጠይቅ ቆይተን

መጨረሻ ላይ ደብዳቤ ወደ ጥቃቅምና አነስተኛ አደረጃጀት ተጽፈው አስራ አንደኛው ሰዓት ላይ ማለት ነው እዛ ቢሮ ስሄድ ብር እንዳለቀ ወይ ደግሞ ካፒታሉ በዛ የተመደበ ካፒታል እንዳለቀ እና ለአሁኑ ማስተናገድ እንደማይችሉ ነው የተሰጠኝ መልስ። የተጻፈልን ደብዳቤን እጃችን ላይ ይዘን እንገኛለን። ይሄን ደብዳቤ ለማጻፍ ቢያንስ ለጠቅላላው ጥያቄ

ወደ ስልሳ እና ከዛ በላይ የሆኑ ጊዜ ከንቲባ ነው የተመላለሰ መሆኑ፣ አስተባባሪ ኮሚቴው በዚሁ እንድታወቅ እንፈልጋለን መግለጫው። በመጨረሻም የኢትዮጵያን መንግስት የምንጠይቀው ካሳ ወይንም ልዩ ጥቅም ሳይሆን የተወሰደብንን ጤናችንን፣ ክብራችንንና ቁሳዊና ሞራላዊ ሀብቶቻችን እንዲመለሱልን መሆኑ ታውቆ አፋጣኝ ምላሽ እንዲሰጠን ይላል። አክሎም ያለበለዚያ መንግስትን በህግና በሌሎች ፖለቲካዊ አማራጮች የምንጠይቅ ይሆናል ይላል።

መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች አሁን ወደ ውይይት ክፍለ ጊዜ ነው የምናልፈው። የጋዜጠኞች የጠረጴዛ ዙሪያ ውይይት

የግጭት ዜናዎች እንዴት ነው የሚዘገቡት? ሲል ይንደረደራል። ቀጥሎ የሚቀርበው ዝግጅት ዜናና የግል አስተያየት፣ እውነትና ስሜት በአንድ አካባቢ በተቀሰቀሰ ግጭትን አስመልክቶ በሚቀርብ ዜና ውስጥ ቦታቸው ምን ይሆን?

በቅርቡ በኢትዮጵያ በተደጋጋሚ የተቀሰቀሱትንና በንጹሐን ዜጎች ላይ የተቃጡ የብዙዎችንም ሕይወት እስከ ማጥፋት የደረሱ ዘግናኝ ድርጊቶችን ጨምሮ በአጠቃላይም የመገናኛ ብዙኃንን የግጭት ዜና አዘጋገብ ለማስቃኘት የተነሳ የባለሙያዎች ውይይት ነው።

በግጭቶች የመደበኛውን መገናኛ ብዙሀኑ ሚናና የማህበራዊ ሚዲያውን ተጽዕኖችም ይፈትሻል። ይህ ውይይት በሬዲዮ መጽሄት ጋዜጠኞች የጠረጴዛ ዙሪያ ውይይት ማለቴ ነው። ለውይይቱም የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ተሻገር ሽፈራውና በዩናይትድ ስቴትስ ኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት መምህሩ ዶክተር ቴዎድሮስ ወርቅ አለማ ወርቅነህን የአሜሪካ ድምጽ ጋዜጠኞች

ተቀላቅለው ይወያያሉ። አሉላ ከበደ ነው ያዘጋጀው። መልካም። ዶክተር ተሻገር ዋናውን ነገር አስጨብጠህናል። አንተም መንቱን እየቀላቀልኩ ነው የሚቀጥለውን ሀሳብ ቀድመህ የደረስክበት ይመስለኛል። መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው

ዛሬ መጠየቅ እንኳን ቢፈልግ ማረጋገጥ እንኳን ቢፈልግ አዳጋች የሆነም ሁኔታ አብሮ አለና፣ በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ የአንባቢው የአድማጩ ድርሻ ምንድን ነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስ የሚችሉ ዘገባዎች በየቀኑ ይሰማሉ። ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴዎድሮስ ከዚህ ይውሰድ። እውነት ነው፣ ይሄ በጣም ውስብስብ ነው። ውስብስብ የሆነ ችግር ውስብስብ የሆነ

መልስ ይፈልጋል እና ይህንን ለመረዳት እኔ ግንዛቤ መገናኛ ብዙኃን በጋዜጠኞች በሌሎችም ደግሞ በዚህ ዙሪያ መረጃን በሚለዋወጡ ሰዎች መካከል ያለው መስተጋበር ምን ይመስላል፣ ችግሩ ምንድን ነው የሚለውን አንድ ሁለት ሶስት ብሎ ማየት መልካም ይመስለኛል። ኢትዮጵያ ውስጥ አሁን ቅድም ዶክተር ተሻገር እንደጠቀሱት የተፈጠረው የማህበራዊ ሚዲያ መገናኛ ብዙኃን ሚና አይ ቲንክ ለጋዜጠኞች

ለሚዲያ ተቋማት ባልተጠበቀ ሁኔታ እንደ ደራሽ ወንዝ የሆነባቸው እና አሁን ያለንበት የትራንዚሽን ጊዜ ነው። ተቋማቱም ቢሆኑ ግለሰቦች፣ ሁሉም ዲስራፕሽን ወይም ውጥንቅጡ የጠፋበትን አዲስ የቴክኖሎጂ አመጣጥ እንዴት እንጠቀመው፣ ጉዳቱ ምንድን ነው፣ ጥቅሙ ምንድን ነው የሚለው ገና በውሉ ለይተን ሁላችንም አላወቅንም፣ በእኛ ሀገር አውድ ማለት ነው። ይህ በመሆኑ የተነሳ በአሁን ሰዓት የማህበራዊ መገናኛ ብዙሀን

ኢትዮጵያ ውስጥ ያለውን ትኩሳት የወሬ አጀንዳ አይቀርጹም ብሎ ማሰብ የዋህነት ነው። እናም ከዛ የተነሳ ብዙ የማስተውለው ነገር ይሄ በጥናትም የተደገፈ ነው። ሚዲያው የራሱን ዘገባ የሚሰራ ተቋም ከመሆን ይልቅ ማህበራዊ ሚዲያ ላይ የሚሰራጩ መረጃዎችን አረጋጋጭ ነው የሆነ አሁን ይህ በመጠኑ ሊቀየር ይገባል። ሊቀየር ይገባል ስል ሚዲያው ጉልበት ኖሮት

ተሰሚነት ያላቸውን ለህዝቡ አስፈላጊ የሆኑ መረጃዎችን አቅርቦ አጀንዳ ተቀባይ ብቻ ሳይሆን አጀንዳ ሰጪ መሆኑ ህዝቦች በማህበራዊ ሚዲያው ላይ እንዲወያዩበት ማድረግ። ከዚህ ጋር ተያይዞ ደግሞ ሌሎች አሁን የምናያቸው ነገሮች የቅብብሎች ዜና መብዛት ነው። ይህን እንዴት ነው የምገልጸው? በአንድ ቦታ ግጭት በተከሰተበት ቦታ ሄዶ ያለውን ሁኔታ ከነአውዱ የችግሩን ምንጭ፣ ችግሩ የተከሰተበት ሁኔታ፣ መፍትሄዎቹን

እነኛን ነገሮች ጊዜ ወስዶ ሁኔታውን ከማየት ይልቅ እከሌ እንዳለው ቪኦኤ እንደዘገበው ተብሎ የቅብብሎሽ ዜና መብዛቱ ችግሩን በቅጡ ሰው በሁሉም እንዳይረዳ ስላደረገው ያባባሰውም ይመስለኛል።

በተጨማሪ ሌላ ጊዜ አንጻር ሁላ ተኮር መፈልግበት ነገር ኢትዮጵያ ውስጥ በአሁን ሰዓት ተመሳሳይ ፖለቲካ አመለካከት ወይም አረዳድ ካላቸው ግለሰቦች ጋር ስቱዲዮ ውስጥ መወያየት እንደ ዜና ምንጭ እየታየበት ያለንበት ጊዜ ይመስለኛል እና ይሄ ለግጭት ጋዜጠኝነት ትልቁ እንቅፋት የሚሆንበት ምክንያት የተለያየ አይነት የፖለቲካ አመለካከት ያላቸው ሰዎች በአንድ ክፍል ውስጥ ቁጭ ብለው

መወያየት የማይችሉ ከሆነ እና የሚመስለንን ሰው ብቻ እየሻትን ያንን ማወያየት የምንችል ከሆነ ሁሉም ሰዎች ለዚች ሀገር የተሻለ አውቅላታለሁ የተሻለ መፍትሔ አለኝ ብለው ስለሚያስቡ በራሳቸው መንገድ እየተጓዙ ሳያውቁት የግጭቱ አባባሽ እንዲሆኑ ጋዜጠኝነቱም ይህንን የሚጫወተው ድርሻ አለ ብዬ አስባለሁኝ።

መፍትሄዎቹ ምንድን ናቸው የሚሉትንም በኋላ እንግዲህ ምንወያ ከሆነ ወደ እነሱም አንድ ሁለት እምላቸው ነገሮች ይኖሩኛል። መልካም። ግጭቶች በሚታዩባቸው ወደ አንዱ ወገን ያጋድለ ሀሳብ ያላቸው ሰዎች በርከት ያሉ የተለያዩ አጋጣሚዎች አሉ። የቅርብ ጊዜያቶችም

የሌላውን ላለመቀበል ዜናንና የግል ሀሳብን ያለመለየት ነገር ስር የሰደደ ይመስላል። አሁን ደግሞ ይበልጥ ተባብሶ ይታያል። እስኪ አንዳንዱ እነኚህን አይነት አጋጣሚዎች ከመሰረታዊው አንድ ተመልካች፣ አንድ አድማጭ፣ አንድ አንባቢ ሊያይ ከሚገባቸው ነገሮች ጋር እናዛምድ። ዶክተር ተሻገር በአንተን ጀመረው። ልክ ነው የመገናኛ ብዙሀን ችግር ብቻ ሳይሆን

የተደራሲያኑም ወይንም ደግሞ የመገናኛ ብዙሀን ተከታታዮችም ችግር ነው። ግን እንደገና ተመልሶ ደግሞ ወደ መገናኛ ብዙሀን መምጣቱ አይቀርም ጉዳዩ። ምክንያቱም አሁን የምንነጋገረው ስለ ሚዲያ ሊትረሲ ነው፣ ማለት መገናኛ ብዙሀንን እንዴት አድርገን ነው ጤናማ በሆነ ሁኔታ መከታተል የምንችለው የሚለውን ሀሳብ ነው።

የመገናኛ ብዙሀን ስራ ወይም የጋዜጠኝነት አዘጋገብ ማህበረሰቡ ከነባር ባህሉና ልምዱ ያዳበራቸውን ነገሮች ነው የምንከተለው። አንድ ሀሳብ ብቻ ሲቀርብ ያኛውስ ሀሳብ ምን ይላል የሚል ጥያቄ እኮ በመገናኛ ብዙሀን የተጀመረ ሳይሆን በማህበረሰቡ ባህል ውስጥ ያለ ነገር ነው። ሚዛናዊነትና ፍትሀዊ የሆነ አቀራረብን እንፈልገዋለን።

መቼ ነው ግን ይሄ ችግር ውስጥ የሚወድቀው? የራሳችን የፖለቲካ ወይም የሌላ ጥቅምና ፍላጎት ሲጫንንና ምክንያታዊ አስተሳሰብ ሲቆም፣ አድሏዊ የሆነ አቀራረብን ያለ ጥያቄ መቀበል እንጀምራለን። ይሄ በእኛ ኅብረተሰብ ውስጥ አሁን በጣም የሚታይ ነገር ነው። ከዚህ በፊት በነበሩት አመታት የኢትዮጵያ መገናኛ ብዙሀን ብዙዎቹ በተለይ ደግሞ የግል መገናኛ ብዙሀን

ስለ ሚዲያ ነጻነት በጣም ብዙ ታግለዋል። ነገር ግን ሁልጊዜ ጥያቄ ሲነሳ በራሳቸው በውስጣቸውስ የሚዲያ ዲሞክራሲ ያላቸው ወይ የሚል ጥያቄ ሲነሳ በጣም አሳዛኝ ስዕል ነው የምናየው። ምክንያቱም በመገናኛ ብዙሀኑ ይዘት ውስጥ ተወዳዳሪ ሀሳቦችን የማስተናገድ ዝንባሌ በሁሉም ውስጥ የለም።

የግል መገናኛ ይሄ ነው። ይሄ ፖላራይዝድ የሚባለው የመገናኛ ብዙሀን አቀራረብ ስም ወጣ። ወይንም ደግሞ አሁን ቅርብ ጊዜ አንድ ጥሩ ተርም ቃል ተፈጥሯል፣ ዋልታ ረገጥ። አንደኛውን ጎን ብቻ እናቀርባለን፣ ሌላውን ጎን እንረሳለን። እንደገና ደግሞ እኛው መገናኛ ብዙሀን ሆነን ስለ መገናኛ ብዙሀን ነጻነትና ስለ ዲሞክራሲ እንናገራለን። እያንዳንዱ ጋር

ኛ ሙያዊ ጋዜጠኛ እንደ ሙያው ሳይሆን የሚሰራው እንደየመገናኛ ብዙሀኑ ፈቃድ ሆኖ ነው የምናየው። ምክንያቱም የተለያዩ መገናኛ ብዙሀን ውስጥ ያለው ዝንባሌ እየተጻፈም ያልተጻፈም ፖሊሲ እየተተገበረ ሚዛናዊ ያልሆነ አንድ ነገር ብቻ የሚያጎላ ዘገባ ይታያል። ስለዚህ ባህሉ ራሱ መገናኛ ብዙሀኑ ውስጥ እንደሌለ ነው ያለፉት

ሀያ አምስት ወይም ሰላሳ ዓመታት ባህሪያት የሚያሳዩት የመንግስት መገናኛ ብዙሀን የመንግስት ፍላጎት የሚንጸባረቅባቸው ናቸው። ሌሎቹም እንደዚሁ የወገንተኛ ጋዜጠኝነትን ያራምዳሉ። ይሄ የውስጥ ነጻነት አለመኖርን ያሳያል። ምክንያቱም መገናኛ ብዙሀን ነጻ ሲሆኑ ተፎካካሪ ሀሳቦችን ወደ ማቅረብ ያደላሉ። አንዱን ብቻ ይዘው

ለዛ ሞጋጭ አይሆኑም። ይሄ ችግር መገናኛ ብዙሀን ውስጥ አለ። ሌላው እንዴት ነው ማህበረሰባችን ጥራት ያለው የመገናኛ ብዙሀን ይዘት ማድነቅ የሚችለው የሚለውን እና ያንን እንዲያዳብር የማድረጉን ስራ አልሰራንለትም። ሁልጊዜ ወገንተኞች ነን። ቅድም ዶክተር ቴዎድሮስ እንዳለው ተመሳሳይ ሀሳብ ያላቸው ሰዎች ይወያያሉ። ይሄ ውይይት አይደለም።

ይሄ የገደል ማሚቶ የሚሉት አይነት ነገር ነው። መገናኛ ብዙኃን ማወያየት የሚጀምሩት ሀሳቦችን ከሀሳቦች ጋር እያገናኙ እድገት እንዲኖር ሀሳብ እንዲበለጽግ ማድረግ የሚችሉት ልዩ ልዩ ሀሳቦችን ሲያስተናግዱ ነው። ምንድን ነው ዳያሎግ እና ኤኮ በጣም ይለያያል። የገደል ማሚቶ ነው አንድ ሚዲያ ውስጥ አንድ ነገር ይሄ ደግሞ በከፍተኛ ደረጃ

ቅድም ዶክተር ቴዎድሮስ እንዳለው ተደጋግሞ የሚታይ ነገር ነው። ፈተና ውስጥ ወድቋል። አሁን ያለኛው በወገንተኛ ጋዜጠኝነት ዘመን ውስጥ ነው። ይሄም ሆኖ አድማጫችን ራሱ በየወገኑ ነው የሚያዳምጠው። ስለዚህ ብዙ መገናኛ ብዙሀን ቢኖሩንም እየተወያየን አይደለም። ሁላችንም የራሳችንን ክፍል ዘግተን የራሳችንን ሀሳብ ነው የምንደጋግመው። ይሄ ደግሞ ወደ እድገት ወደ ሀሳብ እድገት

ወደ ውይይት ወደ አዲስ እውቀትና መግባባት እንዳናመራ እንቅፋት ይሆንብናል። ይሄ ነው ያለው እውነታ ይመስለኛል። ለመሆኑ የግጭት ዜናዎች እንዴት ይዘገባሉ?

ለውይይት ተሳታፊ ያደረግናቸውን የአዲስ አበባ ዩኒቨርሲቲውን የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር ዶክተር ተሻገር ሽፈራውና የኬንት ስቴት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት መምህሩን ዶክተር ቴዎድሮስ ወርቅነህ አለማየሁ ወርቅነህን እንዲሁም ባልደረባይን ትስታበላቸውን ጨምሮ በጋዜጠኞች የጠረጴዛ ዙሪያ ውይይት የጀመር ነው።

ለሰዓቱ በሰዓቱ ማለቅ አልተገባደደም። ሰፊውንና ይልቁንም በኢትዮጵያ በሚታዩት እውቀቶች ላይ ያተኮረውን በሚቀጥለው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዶችን አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎችን ላሰማ።

በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስ የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ ሀገሪቱ ኢንተርኔት ተቋርጦ እንደነበረ አረጋግጧል። የኢትዮ ቴሌኮም የኮሚኒኬሽንስ ዋና ኦፊሰር የሆኑት ወይዘሪት ጨረር አክሊሉ አገርን ከእንደዚህ ያለ አደጋ መከላከል መቻል ትልቅ ኃላፊነትን መወጣት ነው ሲሉ ለአሜሪካ ድምጽ ገልጸዋል።

ቀደም ሲል በማዕከላዊ ወንጀል ምርመራ ታስረው ሳሉ ተገደው የሰጡት ቃልና አሻራ የመሳሰሉት ሰነዶች በይፋ እንዲሰረዙላቸው የአዲስ አበባ የጸረ ሽብር ሰለባዎች ማህበር ጠየቀ። በፖሊስ በተያዙበት ወቅት በኤግዚቢትነት የተወሰዱ ንብረቶችም እንዲመለሱላቸው ማህበሩ ጥሪ አድርጓል።

የከፍተኛ ፍርድ ቤት የልደታ ወንጀል የልደታ ችሎት ዛሬ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል በነበሩት በኮሎኔል ገመቹ አያናና በሌሎች ተከሳሾች ላይ ተለዋጭ ቀጠሮ ሰጥቷል። በኪሲ ቂጡማና በኮሎኔል ገመቹ መዝገብ የተከሰሱ ሀያ ሰዎች ታህሳስ 21 ቀን እንዲቀርቡ ነው ትዕዛዝ የተሰጠው።

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም ምናይል ሰዓት በየቀኑ ከሚሶት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ አስተናገድናችሁ። አሉላ ከበደና ቆንጅት ታየነን ፕሮግራማችንን የመራችው

ብርሃን ኃይሉ ነች። የቴክኒክ መሀንዲሱ ሚሻ። አብራችሁን ስላመሻችሁ እናመሰግናለን። የምሽቱ ዋና አዘጋጅ ሰሎሞን አባተ ነበር። ወደ ትግርኛ ቋንቋ ስርጭት እናልፋለን። ተዳደሩ።